የፖለቲካ ተቃዋሚ ፓርቲዎች በየጊዜው በአባላቶቻችን ላይ እንግልት፣ መታሰር፣ መደብደብ፣ ከስራ መባረር ግድያም ጭምር ይፈጸምብናል በማለት በተደጋጋሚ ድምፃቸውን ማሰማታቸው አልቀረም። ከእነዚህም በመግለጫ ሮሮውን ያስተጋባው የመላው ኢትዮጵያ አንድነት ድርጅት መኢአድ ነው። የድርጅቱ ፕሬዚዳንት ዶክተር በዛብህ ደምሴ መግለጫ ያስፈለገበት ምክንያት ይላሉ፣ አገራችን ውስጥ በደቡብም በሰሜንም በሌላውም ቦታ የሚደርሱ አንዳንድ በጣም በጣም የሚያሳዝኑ ነገሮች ስላሉ እሱን የጠራ ነው። ከደቡብ ሰቀራ ከሚባል አካባቢ የመጡ አቶ ገልገሎ ጉይታ በኛ አካባቢ በዚህ በደቡብ በሰከን አካባቢ ሕዝቦች ዞን በአባሎቻችን ላይ ከፍተኛ ጫናና እንግሊት እየደረሰ ነው። አንድን ቤተሰብ ከኛ ጋራ በመሆናቸውና በአባልነታቸው ጠንካራ ሰዎች በመሆናቸው ብቻ እንዳይሰሩ ከቤታቸው ንብረታቸው ተዘርፎ፣ ግማሹ ቤታቸው ተቃጥሎ፣ ግማሹ ደግሞ ከአካባቢ ስራ እንዳይሰሩ፣ በአካባቢ እንዳይኖሩ ከፍተኛ ጫና ተደርጎባቸዋል። አቶ አሰፋ ብተወልድ የመኢአድ ተቀዳሚ ምክትል ፕሬዚዳንት በኢትዮጵያ ውስጥ ለደረሱ የፖለቲካ ችግሮች መረጃዎች አሰባስበናል። ችግሮች በየአካባቢ ይፈጠራል ይቀራሉ በየጊዜው ይሄንን በንግግር ከገዢው ፓርቲ ጋር በማናቸውም ጊዜ መፍትሄ ላይ እንዲደረስ እንፈልጋለን። ግን ገዢው ፓርቲ እኛ ለማነጋገር እስከ ዛሬ ፈቃደኛ ሆኖ አልተገኘም። ችግሮች ግን ከቀን ቀን እየተባባሱ ነው የሚሄዱት። ይበልጥ አስቸጋሪ የሆነብን እታች መጨረሻ ላይ ያለው ካድሬ ለም የገዢውንም ፓርቲ ፖለቲካ አላማ የሚያውቅ አይመስለንም። አክት የሚያደርጉት በራሳቸው ስሜት በራሳቸው ፍላጎት ለሚያገኙት እንጀራና ለሚኖሩት ኑሮ ማዳበሪያ ብቻ ነው። ይሄ ነው ትልቅ ችግር እየፈጠረብን ያለ ነው የእኛ አባላት ከማናቸው ነገር እንዲገለሉ ይደረጋል። ስራ ቦታ አይታሰብም። የመንግስት ስራ፣ የግል ስራ ቦታቸውም ላይ ስራ እንዳይሰሩ ይደረጋል። እርሻ ካላቸው ከእርሻ እንዲባረሩ ይደረጋል። በማህበራዊ ኑሮ ውስጥ እንዳይሳተፉ ይደረጋል። ሌላ ቀርቶ ሰው በቤተ ክርስቲያን እንዳይቀበር ተደርጎ ጫካ ውስጥ የተቀበረበት አለ። እነዚህ ሁሉ ችግሮች በውይይትና በውይይት መፍታት እንፈልጋለን። በመንግስት በኩል በፌዴራል ጉዳዮች ሚኒስትር ዴታ አቶ ሙሉጌታ ውለታው በዚህ ጉዳይ ላይ በአስተያየት መልኩ የገለጹት ምንም እንኳ መስሪያ ቤታችን የሚመለከት ባይሆንም ግን የፌዴራል መንግስቱ አካል ስለሆንኩ ነው ሀሳብ የምሰጠው። እንግዲህ በእኛ ሀገር ውስጥ ሶስት አይነት ተቃዋሚዎች ናቸው ያሉ። የመጀመሪያው አይነት ተቃዋሚ ህጋዊና ሰላማዊ መንገድ እንከተላለን ብለው ከኢህአዴግ ጋር መድረክ ምክር ቤት መስርተው አንድ ስምንት ይሆናሉ ጠቅላላ ቁጥራቸው። በሰላም ጉዳዮች ላይ በምርጫ ጉዳዮች ላይ ከዛም ውጭ ባሉ በአባሎችም በመድበለ ፓርቲ እንቅስቃሴ ላይ አብረው የሚሰሩ አሉ። አሁን ያነሱልኝን አጀንዳ እያነሱ መፍትሄ ያገኛሉ። ስለዚህ እዛ ችግር የለም ማለት ማን የተባለ ሰው የት ቦታ ላይ ምን ጉዳት ደረሰበት የተባለው ይጣራል። ተጣርቶ ውጤቱ ስለሚቀርብ የምክር ቤቱ አባላት የሆኑ የተቃዋሚ ፓርቲዎች ላይ ይሄ ነገር የመፍቻ መንገድ አለው ማለት። ሁለተኛው ግሩፕ በምክር ቤት ያልገቡ ህጋዊና ህጋዊ ያልሆነውን ነገር ኦልተርናቲቭ የሚጠቀሙ የፓርቲዎች አሉ። ተቃዋሚ ፓርቲዎች ህጋዊ ናቸው ሲመሰረቱ፣ ግን አንዳንዴ ስሊፕ ያደረጉና ወደ ህገ ወጥነት የሚሄዱበትም ሁኔታ አለ። እነዚህ ተቃዋሚ ፓርቲዎች የሚያቀርቡት መረጃ እና ኢህአዴግ የሚያቀርበው መረጃ የተለያዩ ናቸው። መረጃዎቹ ልዩነቶች አሉ። ለምሳሌ አባሎቻችን ታሰሩ የሚሏቸው ሳይታሰሩ የሚገኙበት ሁኔታ አለ። አባሎቻችን ሞተው ብለው ሳይሞቱ የሚገኙበት ሁኔታ አለ እና ትረስት እንድ ኮንፊደንስ አልተፈጠረም በሁለቱ መካከል ማለት ዋናው ነገር እነዚህ ወደ ምክር ቤቱ መጥተው ወደ ጋራ ምክር ቤቱ መጥተው ልዩነቱ ይኖራል። ልዩነቱን ለማጥፋት አይደለም መሄድ አለብን። እንግዲህ እነዚህ መልስ ስላላጣረኋቸው ተደርገዋልም አልተደረጉም ለማለት ስለማልችል ነው እንደዚህ አይነት ጥቅል መልስ እየሰጠሁ ያለሁት። ሶስተኛው ግሩፕ ሰላማዊ የሆነ መንገድ የማይከተል ነው አመጽና ሁከት የሚከተል ነው። ስለሱ መነጋገር አንችልም። ከሱ ጋር ውይይት አባል የሚባል ነገር ስለሌለው ግማሹ ውጭ ሀገር ነው ያለው ግማሹ እዚህም ሆኖ በድብቅ አጀንዳ ስለሚሄድ እኔ ግን የመጀመሪያዎቹ ሁለቱ ህጋዊና ሰላማዊን የተከተሉት ህገወጡንም ህጋዊንም እያጣቀሱ የሚሄዱት ላይ የሚያነሷቸውን ነገሮች ኢህአዴግም እየለቀመ መፍታት አለበት። ጌታቸው ተድላ ለጊዮርጊስ ልዶች ቨለ ራዲዮ ከአዲስ አበባ